ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ የሚተላለፈው የአማርኛ ፕሮግራም አሁን ጀምሯል። ሰላም፣ ጤና ይስጥልን እንደምናመሽታችኋል፣ ክቡራትና ክቡራን አድማጮቻችን ከዋሽንግተን ዲሲ የሰኞ ታህሳስ 20 2012 ዓም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየንን ነኝ። ከየዘጋቢዎቻችን የደረሱን በርከት ያሉ ወቅታዊ ዘገባዎች አሉን ለአብይ ርዕስ የያዝ ነው። ለማስተዋወቅ ያህል በህወሓት አዘጋጅነት መቀሌ ላይ የተካሄደው ህዝባዊ ጉባኤ ትናንት ሲጠናቀቅ፣ ብልጽግና ፓርቲ ህገወጥ ነው ያለበትን ባለ ዘጠኝ ነጥብ የአቋም መግለጫ አውጥቷል። ማዕከላዊ ኮሚቴ ህወሓት ሎሚ እውን ካብ ህዝባዊ መትከሉ ፈታሕ እንተይበለ እቲ ስልጣን ዝተቆፃፀረ ስደተኛ ሓይሊ። የህወሓት ማእከላይ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኛ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም፣ ህወሓትንም አላፈርስን በማለት የያዘው አቋም ያሳለፈም ውሳኔ የሃገራችን ህግ፣ የድርጅታችን ህወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ ማምሻውን የብልጽግና ፓርቲን ምላሽም አግኝተናል። በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል። ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደል የሚለው ነገር አጠያያቂ ነው። የብልጽግና ፓርቲ ተጠሪ አቶ አወሉ አብዲን ድምፅ ነው የሰማ ነው። ከዜና በኋላ በአብይ ርዕስ ዝርዝሩን እናቀርባለን። ግዙፍ የምግብ ዘይት አምራች ፋብሪካ ግንባታ በአዲስ አበባ የሚሉትና ሌሎችም ከየስፍራው የደረሱን ዘገባዎች አሉ። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን ለዜናዎቹ አዳነች ፍሳዬ ቀርባለች። መልካም ምሽት። በቅድሚያ ርዕሰ ዜናዎች የሶማሊያ ብሔራዊ ስለላ አገልግሎት ባለፈው ቅዳሜ ሌሊት ሞቃዲሾ ላይ የደረሰውን የቦምብ ፍንዳታን አቅዳለች ሲል ማንነቷ ያልተገለጸ የውጭ ሀገርን ከሷል። በፍንዳታው ቢያንስ 80 ሰዎች እንደሞቱ ተገልጿል። ሱዳን ውስጥ 27 የሀገሪቱ የፀጥታ ኃይል አባላት የታሰሩ የተቃውሞ ሰልፈኞችን ገድለዋል፣ ሰቆቋም ፈጽመዋል በሚል ክስ አንድ የሀገሪቱ ፍርድ ቤት የሞት ፍርድ በየነባቸው። ታሊባን ውጊያን የማቆም እቅድ እንደሌለው ዛሬ አስታውቋል። አሁን ዜናዎች በዝርዝር የፖለቲካ ፓርቲዎች ፕሮግራማቸውንና ዓላማቸውን በመገናኛ ብዙሃን ለሕዝቡ እንዲያስተዋውቁ በቴክኖሎጂ የተደገፈ የአየር ሰዓት ድልድል ለማውጣት መዘጋጀቱን የኢትዮጵያ ብሮድካስት ባለሥልጣን ገለጸ። ኤደን ገረመው የኢትዮጵያ ብሮድካስት ባለስልጣን ዳይሬክተር ዶክተር ጌታቸው ድንቁን አነጋግራ ዘገባ አዘጋጅታለች። በ2012 ለሚደረገው ሀገራዊ ምርጫ የፖለቲካ ፓርቲዎች ፕሮግራማቸውንና እቅዳቸውን ለህዝብ እንዲያስተዋውቁ አስፈላጊውን ዝግጅት ማጠናቀቁን የኢትዮጵያ ብሮድካስት ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር ዶክተር ጌታቸው ድንቁ ድልድሉ በቴክኖሎጂ የታገዘ እንደሚሆን እና የምርጫ ቦርድ የኢትዮጵያ የፖለቲካና የፓርቲዎች ህግ የሰጠውን ስልጣን ተጠቅሞ የሚያወጣውን ቀመር ተከትሎ የሚደረግ እንደሆነም አሳውቋል። ጫ ቦርድ በህግ በተሰጠው ስልጣን መሰረት የሚያመጣው ቀመር አለ። በምን መመዘኛዎች የመገናኛ ብዙሀን የአየር ሰዓታት ይከፋፈሉ ጥሩ ነው የሚለውን ቀመር ይሰጣል እና እሱ ላይ ተመስርቶ ከጫ ቦርድ ጋር በመነጋገር የኢትዮጵያ ብሮድካስት ባለስልጣን ደግሞ ከእሱ ፈቃድ ወስደው ህጋዊ ሆነው የሚንቀሳቀሱ የመገናኛ ብዙሀን ይሄንን ምርጫ በመጣ ጊዜ የአየር ሰዓት ወይም የጋዜጣ አምዶችን መድበው በነፃ የእጩ ተወዳዳሪዎችን መልእክቶች ማስተላለፍ እንዳለባቸው ለህብረተሰብ። ሎተሪ እንደሚወጣው አይነት ይሄ ለዛ ተብሎ የተበጀ ሶፍትዌር ፖለቲካ ፓርቲዎቹ ስም ዝብር ይሰጣል፣ የሚዲያዎቹ ስም ዝብር ይሰጣል፣ ተወዳዳሪዎቹ እና ማን በምን ሰዓት ላይ የትኛው ጣቢያ ላይ ነው ቀርቦ መልእክቱን ማስተላለፍ የሚለውን ይወሰናል ማለት የአየር ሰዓቱን ድልድል በተመለከተም የምርጫና የፖለቲካ ፓርቲዎች ህግ ከስካሁኑ በተለየ መልኩ በመንግስት ሚዲያዎች ላይ ብቻ የአየር ሰዓት ሽፋን እንዲሰጥ የሚል ሀሳብ እንዳለበት የገለጹት ዶክተር ጌታቸው ምርጫ ቦርድ አስፈላጊ ይሆናል ካለ ግን የግል ሚዲያዎችም ቀድሞ ፍቃድ ሲያወጡ በገቡበት ውል መሰረት ሊገደዱ የሚችሉበት አግባብ አለ ይላሉ። ምናልባት የተለየ ነገር ካለ በሁለት ሺ አስራ አንድ የወጣው የምርጫና ፖለቲካ ፓርቲዎች ህግ ላይ አንቀጽ አርባ አራት ንዑስ አንቀጽ ሁለት ላይ አነበዋለሁ እንዳለ እጩዎች በመንግስት የመገናኛ ብዙሀን ነፃ የአየር ጊዜ አግኝተው የመጠቀም መብት አላቸው ይላል እና የመንግስት መገናኛ ብዙሀን ብለው ለይተው አስቀምጠዋል። ስለዚህ በተፈጠን ላይ ነው ተመስርተን ከእኛ ፈቃድ የወሰዱ በመሆናቸው ምክንያት በፈቃድ መውሰዳቸው ጊዜ የገቡትን ቃል ስለሆነ ያንን እንዲያደርጉ ረግና መከታተል ስላለብን ነው። ወደኛ የሚመጣው የመንግስቶቹን ብቻ ነው የሚመለከተው። የንግዶቹ ከዚህ ይወጣሉ የሚለውን የምናየው ይሆናል። የሶማሊያ ብሔራዊ ስለላ አገልግሎት ባለፈው ቅዳሜ ሌሊት ሞቅዲሾ ላይ የደረሰውን የቦምብ ፍንዳታን አቅዳለች ሲል ማንነቷ ያልተገለጸ የውጭ ሀገርን ከሷል። በፍንዳታው ቢያንስ ሰማንያ ሰዎች እንደሞቱ ተገልጿል። ባለፈው ቅዳሜ ሞቅዲሾ ውስጥ በሶማሊያ ሕዝብ ላይ የተፈጸመውን ፍጅት ያቀደችው የውጭ ሀገር መሆኗን የሚያመላክት ዘገባ ለሀገሪቱ መሪዎች አቅርበናል ሲል የሶማሊያ ብሔራዊ ስለላ የደህንነት አገልግሎት ዛሬ በትዊተር አስታውቋል። ምርመራውን ለማጠናቀቅ የአንዳንድ ዓለም አቀፍ የስለላ አገልግሎቶችን ትብብር እንጠይቃለን ሲልም አክለዋል። የስለላና የደህንነቱ አገልግሎት ፍንዳታውን አስተባበረች የሚላትን ሀገር በስም አልጠቀሰም፣ ማስረጃም አላቀረበም። ይህ ክስ ቀደም ሲል የሶማሊያ ፌዴራላዊ መንግስት መሪዎች ያወጧቸውን መግለጫዎች ይጻረራል። ፕሬዚደንት መሐመድ አብዱላሂ ፋርማጆ ለጥቃቱ ተጠያቂ አልሸባብ ነው ብለው ነበር። ሱዳን ውስጥ 27 የሀገሪቱ የጸጥታ ኃይል አባላት የታሰሩ የተቃውሞ ሰልፈኞችን ገድለዋል፣ ሰቆቃም ፈጽመዋል በሚል ክስ አንድ የሀገሪቱ ፍርድ ቤት የሞት ፍርድ በይኖባቸዋል። ጉዳዩ የተፈጸመው በቀድሞው የሀገሪቱ መሪ ዑመር አልበሽር ላይ ተቃውሞ በተነሳበት ወቅት ነው። በዋናነት የተጠቀሰው አሕመድ አልኻየር የተባሉት ተቃዋሚ መምህር ባለፈው የካቲት ወር በእስር ላይ እንዳሉ የመሞታቸው ጉዳይ ነው። ተከሳሾቹ ፍርዱን ይግባኝ እንዲሉ እንደሚችሉ ተዘግቧል። የዳቦ ዋጋ መናርንና አጠቃላይ የሀገሪቱ የኢኮኖሚ ሁኔታን በመቃወም የመጀመሪያ ሰልፍ የተካሄደው ባለፈው ዓመት ታህሳስ ወር ላይ ነበር። ከዚያም ሱዳን ውስጥ የዲሞክራሲ ደጋፊ ንቅናቄ ተቀጣጥሎ የአል ባሽርን ከስልጣን መወገድ አስከተለ። ሀገሪቱን በአዲስ መልክ ለመገንባትና በሶስት ዓመታት ውስጥ ምርጫ ለማካሄድ ቃል የገባ ወታደራዊና ሲቪሎችን ያካተተ ሉዓላዊ ካውንስል ተመሰረተ። ታሊባን ውጊያን የማቆም እቅድ እንደሌለው ዛሬ አስታውቋል። አማጺው ቡድን ከዩናይትድ ስቴትስ ጋር የሰላም ስምምነት ለማድረግ ሲል በጊዜያዊ መልክ ተኩስ ለማቆም ዝግጁ ነው የሚለው ወሬ መሰረተ ቢስ ነው በማለት እንደማይቀበለው አስታውቋል። ታሊባን ይህን ያስታወቀው ካለፈው ሳምንት ወዲህ ባካሄዳቸው ተከታታይ ጥቃቶች ቢያንስ 14 የሀገሪቱ የጸጥታ ኃይል አባላት በተገደሉበት ወቅት ነው። አማጽያኑ የግጭት ተግባራቸውን እንዲቀንሱ ከዩናይትድ ስቴትስ የቀረበውን ሐሳብ የድርጅቱ መሪዎች እየተነጋገሩበት ነው ሲል ዋናው የታሊባን ቃል አቀባይ ዛቢዩላ ሙሃጅን ተናግረዋል። ታሊባን ማስተባበያ ያወጣው ቡድኑ ከዩናይትድ ስቴትስ ጋር የሚያደርገውን የሰላም ንግግር ለማራመድ ሲል ለአንድ ሳምንት ያህል ተኩስ ለማቆም ተስማምቷል የሚል ወሬ የአፍጋኒስታንና የውጭ ሚዲያ ባለፈው እሁድ ከዘገቡ በኋላ ነው። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውስትሬሊያ መንግስት እየተስፋፋ የሚሄድ አዲስ ሰደድ እሳት እንደሚነሳ በመግለጽ ዛሬ የአስቸኳይ ጊዜ ማስጠንቀቂያ አውጥቷል። በተለይም ትኩረት የተደረገበት የሀገሪቱ ደቡብ ምስራቅ ጠረፍ ነው። ከባድ ሙቀትና ነፋስ በተናጠል የሚነሱትን እሳቶች አደባልቆ የሰዎች ህይወትንና ቤቶችን አደጋ ላይ የሚጥል ከባድ እሳት ሊያስነሳ እንደሚችል ባለሥልጣኖች ገልጸዋል። በአውስትሬሊያ ትልቋ ከተማ ሜልበርን አካባቢዎች አዲስ እሳቶች እየተነሱ መሆናቸውን ባለሥልጣኖች ጠቁመዋል። ሰዎች ከቤታቸው እንዳይወጡ መክረዋል። በአውስትሬሊያ በጋ ወራት ወቅት በሰደድ እሳት የተጎዳው ኒው ሳውት ዌልስ ዛሬ አንድ መቶ እሳቶች እንደተነሱ ባለሥልጣኖች ገልጸዋል። ከቅርብ ጊዜያት ወዲህ ቢያንስ ዘጠኝ ሰዎች በእሳት ቃጠሎ እንደሞቱና ከአንድ ሺህ በላይ የሚሆኑ መኖሪያ ቤቶች እንደወደሙ ተዘግቧል። አንድ በኢራን የሚደገፍ ሚሊሻ ዩናይትድ ስቴትስ ኢራቅና ሶሪያ ባሉት ቦታዎች ላይ ያካሄደችው የአየር ድብደባን ለመበቀል ዝቷል። በአየር ድብደባው ቢያንስ 25 ሰዎች እንደተገደሉ ተዘግቧል። ዛቻውን ያሰማው ከአታይብ ህዝብ አላ የተባለ ሚሊሻ ነው። የኢራን የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ የከፈተችው ጥቃት የኢራቅን ሉዓላዊነት ይዳፈራል፣ በአሸባሪነት ደረጃ ይታያል ሲሉ አውግዘዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ማርክ ኤስፐር ትላንት ማታ ለጋዜጠኞች በሰጡት መግለጫ የአየር ድብደባ መካሄዱን አረጋግጠዋል። የዩናይትድ ስቴትስ ተዋጊ ጀቶች በምዕራብ ኢራቅ ሶስት የካታየብ ህዝብ አላ ኢላማዎችን መምታታቸውን በምስራቅ ሶሪያ ደግሞ በሁለት ኢላማዎች ላይ ድብደባ ማካሄዳቸውን አረጋግጠዋል። ቦታዎቹ የመሳሪያ መጋዘኖች እንዲሁም የእዝና ቁጥጥር ማዕከሎች ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ቮይስ ኦፍ አሜሪካ አዳነችን ለዜናዎች አመሰግናለው። አመሰግናለሁ መሀል ላይ ለአርዕስተ ዜናዎቹ በኋላ ደግሞ ለማጠቃለያ ትመለሳለች አዳነች። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል በአጭር ሞገድ በናይል ሳትና አሀዱ ሬዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዘገባዎቻችን ይሆናል በቀጥታ የምናመራው በአብይ ርዕስ የህወሀት የአቋም መግለጫ እና የብልጽግና ፓርቲ ምላሽ በደቡብ ክልል ጎፋ ላይ ኮሌራ ለመቆጣጠር ዘመቻ ተጀምሯል። ሚድሮክ በቀን 600 ሺህ ሊትር ዘይት የሚያመርት ፋብሪካ ግንባታ ጀመረ። የወሎ ዩኒቨርስቲ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ ያቀረበ ድሬዳዋ ዩኒቨርስቲ፣ የአንድ ተማሪ ህይወት ማለፉን ተከትሎ አምቦ ዩኒቨርስቲ ላይ ግጭት መቀስቀሱ የሚሉት እና ሌሎችም ዘገባዎች ይኖሩናል። አሁን በቀጥታ ወደ አብይ ረስ እናልፋለን። መስመራችንን አጽንተን ለመመከት በሚል መሪ ሀሳብ በሕዝባዊ ወያነ ሀርነት ትግራይ ህወሀት አዘጋጅነት ላለፉት ሁለት ቀናት መቀሌ ላይ የተካሄደው ሕዝባዊ ጉባኤ ትናንት ምሽት ላይ ሲጠናቀቅ ብልጽግና ፓርቲ ህገወጥ ነው ያለበትን ባለ ዘጠኝ ነጥብ የአቋም መግለጫ አውጥቷል። ከመላ የትግራይና ከሌሎችም የኢትዮጵያ አካባቢዎች የተወከሉ ከ1500 በላይ ሰዎች እንደተሳተፉበት ተገልጿል። ሙሉጌታ አጽብሃ ዝርዝሩን a carpal. ኢትዮጵያ በአሁኑ ጊዜ የሰላም እጦት እንዳለባትና ዜጎች በስጋት እየኖሩ እንደሆነ የሚናገረው የመቀለው ህዝባዊ ጉባኤ መግለጫ፣ በየቀኑ የሀገሪቱ ሁኔታ ከመጥፎ ወደ ባሰ ችግር እየሄደ ነው፣ ህብረ ብሔራዊ ፌዴራላዊና ህገ መንግስታዊ ስርዓት ተጥሶ ሀገር በሀይል ባምባገነን ፖለቲካዊ ጫና የምትገዛበት ደረጃ እንደደረሰች ድምዳሜ ላይ ደርሰናል ይላል። የህዝባዊ ጉባኤው ተሳታፊዎች በመግለጫቸው በሰላምና በፈጣን ኢኮኖሚያዊ እድገት የምትታወቅ የነበረችው ሀገር በአሁኑ ጊዜ በተገላቢጦች በሰላም እጦት ዜጎች በማፈናቀል ታዋቂ ሆናለች ሲሉ ከሰዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምጽ እስከ 2012 እንዲያስተዳድር ኃላፊነት የተሰጠው ኢህአዴግ ጸረ ዲሞክራሲ ብለው በገለጹት አካሄድ መፍረሱ አይተናል ብለዋል። አዲሱ ብልጽግና ፓርቲ ህገ ወጥ ነው ብለውታል። የብልጽግና ፓርቲን ላለመቀላቀል የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴዎች ያሳለፉትን ውሳኔ እንደሚደግፉ መግለጽ አዲሱ ውህድ ፓርቲ ጸረ ጥቅማችን የቆመ ነው በማለት እንታገለዋለን ብለዋል። ማእከላዊ ኮሚቴ ህወሀት ሎምውን ካብ ህዝባዊ መትከሉ ፈትሕ እንተይበለ እቲ ስልጣን ዝተቆፃፀረ ጽግዕተኛ ሓይሊ መስሪትዎ ዘሎ ሓድሽ ፓርቲ ኣይፅንበርን የህወሓት ማእከላይ ኮሚቴ ዛሬም በህዝባዊ አቋሙ ፀንቶ ስልጣን ተቆጣጥሮ ባለው ጥገኛ ኃይል የተመሰረተ አዲሱ ፓርቲ አልቀላቀልም ህወሓትንም አላፈርስም በማለት የያዘው አቋም ያሳለፈውም ውሳኔ የሀገራችን ህግ የድርጅታችን ህወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ፣ በአንጻሩ ደግሞ በመደመር ስም የተመሰረተው ብልጽግና የፓርቲ ጥቅማችንን የሚጻረር በብዙሀነት የተመሰረተ ሕገ መንግስታዊ ፌዴራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልክዓ ምድራዊ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ ከመጣ ኋላቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው። ያሉት የህወሀት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት ህወሀት በማፍረስ የትግራይ ህዝብ ያለ አመራር ለማስቀረት የተደረገ ሴራ ነው ብለዋል። ህወሀትን የማፍረስ ስልጣን ያለው የትግራይ ህዝብ ነው በማለት የተወሰደው እርምጃ እናደንቃለን ሲሉ የህዝባዊ ጉባኤው ተሳታፊዎች ገልጸዋል። የትግራይና የኤርትራ ህዝቦች ሰላም ማረጋገጥ ለሁለታችንም እንደሚጠቅም እናምናለን ያሉት ተሳታፊዎቹ ሂደቱ በብስለትና በትዕግስት እንዲሄድ የድርሻችን እንፈጽማለን ብለዋል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦች ህዝቦች ብለው ባስተላለፉት መልእክት በህዝብ የተመረጠ እስከ 2012 የመንግስት ስልጣን እንዲይዝ ህጋዊ ቅቡልነት ያለው መንግስት እያለ የተመሰረተው አዲሱ ፓርቲ ህጋዊነት የለውም በማለት እንዲታገሉት ጠርቷል። በመድረኩ ከተሳተፉ አንዱ አቶ አብርሃ አቡይ የህዝባዊ ጉባኤው ተሳታፊዎች ሀሳባቸው በነጻነት የገለጹበት መድረክ ነበር ብለዋል። በውህደቱ ጉዳይ በሰጡት አስተያየት የህወሀት ስራ አስፈጻሚ ቢቀበለው ኑሮ ትግላችን ከህወሀት አመራር ጋር ጋር ይሆን ነበር ብለዋል። ህወሀት ስራ አስፈጻሚ በኢህአዴግ በነበረ ስብሰባ አንዋሃድም ብለ በመምጣቱ በጣም አነጋገረኝ ነበር። በትግራይ ህዝብ ደግሞ በጣም ደስታ የፈጠረ ነበር ማለት ነው። ስለዚህ ይህን ጉዳይ ህወሀትም ለመዋሃድ ለመፍረስ ከጉባኤም በተጨማሪ ህዝብ ይህን ጉዳይ መወያየት አለበት፣ መወሰን አለበት ብሎ ወስነዋል። በዚህ መሰረት ከቀበሌ ጀምሮ ህዝብ ወኪሎችን መርጦ ነው ወደዚህ ኮንፈረንስ የላካቸው። በዚህ ኮንፈረንስ ደግሞ ህዝቡ ውህደቱ እንደማይቀበል ለመወሰን ነው የመጣ። ውህደቱ እንደማይቀበል ህዝብ ነው የወሰነ ማለት ከደቡብም፣ ከሰሜንም፣ ከምብራቅም ከማዕከላዊ ትግራይም ከሁሉ ትግራይ ከጫፍ ጫፍ ትግራይ ያለ የትግራይ ህዝብ መጥቶ በወኪሎች ተወክሎ ውህደቱ እንዴት ተብሎ ሲቀርብለት ልክ የህወሀት ስራ አስፈጻሚ በወሰነው መሰረት ውህደቱ አንቀበልም። እንዲያውም የህወሀት ስራ አስፈጻሚ ውህደቱን ተቀብሎ ቢመጣ ኖሮ እኛም ጥላችን ቂማችን ከህወሀት ስራ አስፈጻ ነበር። አሁን ግን የህዋት ስራ አስፈጻሚ የወሰነ ውሳኔ ኮርተንበታል፣ እንደግፈዋለን፣ እስከ መጨረሻ እንታገልበታለን። ህወሀትም የበለጠ እንድትጠናከር የሚያደርግ ውሳኔ ህዝቡ ወስነዋል። ትናንት ማለት ወይዘሮ ለተብርሃን በርሀ የተባሉ በመድረኩ ላይ በታዛቢነት መሳተፋቸው ተናግረው ተሳታፊዎች ያነሱት ሀሳቦችና የመጨረሻው ውሳኔ የህዝቡ ነው ብለው እንደሚያምኑ ገልጸዋል። አሁን የሚካሄድ ያለው ውህደት መጀመሪያው ከህግና ከደንብ ውጭ ስለሆነ፣ ሁለተኛ የህብረተሰቡና የአጋር ፓርቲዎች ይሁን የኢህአዴግ አባል ፓርቲዎችም በአግባብ በህገ ደንብ መሰረት ያላሳተፈና በህገ ደንቡ የጣሰ ስለሆነ ያው የተካሄደው ውህደት ህገ ወጥ ስለሆነ፣ እኔም እንደዛ ነው የማምነው። ያው በኮንፈረንስ የነበረ ህብረተሰቡም እንደዛ ስለሚያምነው ትክክል አይደለም፣ አይወክለንም አንቀብለውም ያለው ማለት ነው። በመድረኩ ማጠቃለያ ላይ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሲናገሩ የውህደቱ ጉዳይ በህግ ደረጃ የህወሀት ጉባኤ የሚወስነው ቢሆንም በፖለቲካ ሲታይ ግን ወሳኙ ህዝብ ነው ብለን ስለምናምን ነው ወደ ህዝብ ያቀረብ ነው ብለዋል። ካብ ብዙሕ ሰብ ምስማዕ፣ ከብዙ ሰው አስተያየት ለመስማት ብለን ብቻ አይደለም ይህንን መድረክ ያዘጋጀ ነው። ይህ ፓርቲ የአባላቶቹ ብቻ አይደለም። ህወሀት መስዋዕት የሆኑትም የነሱ ነው። ይህ ፓርቲ አካላቸው የከፈሉ ሰዎችም የነሱ ነው። ይህ ፓርቲ የህዝብ ነው። በዚህ መስመር ከጫፍ እስከ ጫፍ ትግራይ ታግሏል። አመራሮች አባላትንም መወሰን አንችልም። እንደ ሌላ ፓርቲ መሆን አንችልም። ወደዚህ መድረክ ጎትቶ ያመጣንም እሱ ነው። ዝም ብለን ይህንን ድርጅት ይፍረስ ወደዚህ ይግባ ማለት አንችልም። ድፍረቱም የለንም። ህጋዊ ስልጣን አለን። ፖለቲካው ስልጣን ግን የለንም። ፖለቲካዊ ስልጣኑ የህዝብ ነው። የህዝብ አደራም አለን። ወጣቶችም እኛ አለን፣ አይዟችሁ ስትሉ ነበር። እኛም እናንተ ወጣቶች ወደ ችግር የሚያስገባ ነገር አንሰራም። ሂደቱ ጥንቃቄ የሚያስፈልገው ነው። ትዕግስታችን ጨርሰናል አንልም። ነገር ግን ትዕግስት የሚያስጨርስ ሁኔታ ነው ያለው። ለዚህም እንደ አሁኑ እየወሰን እንሄዳለን ነው ያሉት። በወቅታዊ ሀገራዊና ክልላዊ ጉዳዮች እንዲሁም በውህደት ጉዳይ ላይ ውይይቱ እንደሚቀጥል ገልጸዋል። ከሌሎች የፌዴራሊስት ኃይሎችም አብረው እንደሚሰሩ ተናግረዋል። ለአሜሪካ ድምጽ ሙሉጌታ ጽብሃ መቀለም በህወሀት አዘጋጅነት የተካሄደው ጉባኤ ተካፋዮች የአቋም መግለጫን የተመለከተውን ዘገባ ነበር ሙሉጌታ አጽባሀ ያቀረበልን። እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አዲስ አበባ ይሆናል የምንሄደው። የብልጽግና ፓርቲ በመቀሌው ህዝባዊ ጉባኤ ላይ የተሰነዘሩ ውንጀላዎችና ትችቶች መሰረተ ቢስ ናቸው ሲል አስታወቀ። ስምለና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ማምሻውን በስልክ ለአሜሪካ ድምጽ ያብራሩት እስክንድር ፍሬው ነው ያነጋገራቸው። በመጀመሪያ ሰሞኑን መቀሌና አካባቢ የተካሄደው ህዝባዊ ኮንፈረንስ የራሱን አቋም መያዝ ይችላል ነገር ግን አቋሙ በራሱ ህጋዊ ነው ወይ አይደለም የሚለው ነገር አጠያያቂ ነው። እሱ ለእነሱ እንተውና ወደዚህ ብንመለስ፣ አሁን የተዋቀረው ውድ ፓርቲ ነው የተዋህደው። ህጋዊ ሰውነት ያላቸው ፓርቲዎች ህጋዊ ሰውነታቸውን አክስሞ በምርጫ ቦርድ የፓርቲዎች መዋድ ህግ መሰረት ራሳቸውን አክስሞ ወደዚህ የመጡበት የአሰራር ስርዓት አለ። ያንን የአሰራር ስርዓቱን ተከትሎ የተካሄደ ውህደት ነው። አንደኛ አዲስ ፓርቲ አይደለም። ውድ ህጋዊ ፓርቲዎች በየብሔራዊ ድርጅታቸው ያላቸውን ህጋዊ ሰውነት አክትሞ ከግንባርነት ወደ አዲስ ውህድ ፓርቲ ለመቀላቀል ያደረጉት ህጋዊ አካሄድ ስርዓት ነው። አካሄዱ አንደኛ መነሻው ሲንከባለል የነበረው ከአስራ አምስት አስራ ሰባት ዓመት በላይ የቆየ የፓርቲው አባላትና ደጋፊዎች ሲጠይቁት የነበረው ጥያቄ ነው። ሁለተኛ አስራ አንደኛ የኢህአዴግ ድርጅታዊ ጉባኤ አዋሳ ላይ ያስቀመጠው ጥናቱ ቶሎ ተካሂዶ ውህደቱ እንዲፋጠንና እንዲፈጠም የሚል ለኢህአዴግ ምክር ቤት የተሰጠው ስልጣን ነው። ሶስተኛ ህጋዊ ሰውነት ያላቸው ፓርቲዎች በየግል ያላቸውን ህጋዊነትን አክስሞ ወደዚህ ለመምጣት ያለው ህጋዊ መሰረት እንደ ማነሻ ሊሆን ይችላል። እነዚህ እነዚህ መሰረት ተደርጎ ነው ኢህአዴግ ስራ አስፈጻሚ ኮሚቴን ኢህአዴግ ምክር ቤትን ከዚያም ደግሞ በዚህ ደረጃ የሚገኙ የብሔራዊ ድርጅቶች ጉባኤም በትክክል ተቀምጠው በህጉ መሰረት ስራ አስፈጻሚ ኮሚቴን አስቸኳይ ጉባኤ እንዲጠራና ጉባኤ ደግሞ ተገናኝተው ይህንን ነገር እንዲወስል አቅጣጫ ተቀምጠው በዚያው ልክ ያለቀ ጉዳይ ነው። ስለ ህጋዊነቱን ምርጫ ቦርድ አንድ በአንድ ዝርዝር መስፈርቶችን አይተው ህጋዊ ነው ብለው ህጋዊነቱን ሰጥቶናል። ህጋዊነቱን የሰጠው ከአዲስ ሳይሆን የነበረውን ወደዚህ ያስተላለፍ ፓርቲው እንዴት አድርጎ በተለይ አሁን ማህበራችን ያለውን የፖለቲካ የኢኮኖሚ፣ የኢኮኖሚና ማህበራዊ የህዝብ ጥያቄዎችን መመለስ የሚያስችለው የሚችል አደረጃጀት እንደሆነ ነው። ስለዚህ እኔ የህጋዊ ፓርቲ ነው። በህጋዊ መሰረት የተቋቋመ ህጋዊ አካል እውቅና የሰጠውን ፓርቲ ማንም ብድግ ብሎ የትንጋ ህጭ ብሎ ይሄ ህጋዊ ነው አይደለም ማለት የሚያስችለው ሞራልም ህጋዊ መሰረትም እንደሌላቸው ነው። እኔ በዚህ አጋጣሚ የማነሳው ሌላው አቶ አወሉ በዚህ አቋም መግለጫ የተነሳው ነጥብ ብልጽግና ህገ መንግስታዊ ፌዴራላዊ ሥርዓቱን ለማፍረስ ይሰራል የሚል ነው። በመልክዓ ምድር ላይ የተመሰረተ አህዳዊ የአገዛዝ ሥርዓት ለመመለስ የመታነው ተማለት ይሄዳሉ። ህብረ ብሔራዊ ፌዴራላዊ ሥርዓት ተጥሶ ሀገር ባምባ ኃይል ኃይል እየተመራች ነው ይላል። እና በዚህ ላይ ያለውት ምላሽ ምንድን ነው? ብልጽግና ፓርቲ መሪሆች እሴቶች አሉ ከእሴቶች አሉ ህብረ ብሔራዊነት ነው። ህብረ ብሔራዊ ዲሞክራሲያዊ ፌዴራላዊ መንግስት ከዚህ በፊት እነሱ ሲሸፍሩት በነበረበት ጊዜ የነበረውን የውሸት ዲሞክራሲ፣ የውሸት ህብረ ብሔራዊነት፣ የብሄር ብሄረሰቦችን ጥያቄ በአግባቡ ያልመለሰ ከዚህም በመነሳት ደግሞ ህዝቡ ከዳር እስከ ዳር ብቻ ገንፍሎ መንገድ የዘጋበት ብዙ የሰው ህይወትን የጠፋበት ሁኔታ የነበረበት ጊዜ ነበር። ያንን የውሸት ዲሞክራሲ የውሸት ህብረ ብሔራዊ ፌዴራሊዝምን ወደ እውነት እናሻግራለን ነው በእውነትና በእውቀት ይችን አገር እናሻግራለን ነው ብልጽግና ፓርቲ እያለ ያለው። ስለዚህ አንደኛው ህብረ ብሔራዊነት ነው ህብረ ብሔራዊነት ማለት በሴቶቹ ተጽፎ ቁጭ ብሏል። በፕሮግራሞቻችን ተጽፎ ተቀምጧል። ስለዚህ ማንም የሆነ ኮርነል ላይ ቁጭ ብለው በሚያቀርበው ሀሳብ ሳይሆን ይሄ ከሌ እንደዚህ ነው፣ ይሄ ከሌ እንደዚህ ነው የተለየ አበይን ሊያሸብር ይችን የተለየ ወቅቱ የሚፈልጉ ሀሳብ የሌላቸው ሰዎች ቁጭ ብሎ የሚያደርጉት ስም ለማጠልሸት እና በአሎሌ የፖለቲካ ፕሮፓጋንዳ የሆነ ነገር ለመሸመት የሚደረግ ጥረት ነው እንጂ ትክክል የተጻፈው በትክክል እየተተገበረ ያለው እውነተኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት ለመቋቋም ነው፣ የህዝቦችን የማንነት ጥያቄ በአግባቡ ለመመለስ። አቶ አወሉ አብዲን እናመሰግናለን። ለእስክንድር ፍሬ የሰጡት ማብራሪያ አልተጠናቀቀም። ቀሪውን በነገ ምሽት ፕሮግራማችን እናቀርባለን። የደቡብ ክልል የጤና ቢሮ በጎፋ ዞን የተከሰተውን የኮሌራ ወረርሽኝ ለማስቆም በሁለት ዙር ሰባ ሺህ ሕዝብ ለመከተብ ዘመቻ እንደሚያካሂድ አስታውቋል። በጎፋ ዞን ዛላና ኡባ ደብረ ፀሐይ ወረዳዎች የተከሰተው የኮሌራ ወረርሽኝ አራት ሰዎችን የገደለ ሲሆን መቶ 181 ሰዎች በበሽታው እንደተጠቁ ነው የተገለጸው። ከዚህ ውስጥ 28 ሰዎች በሐኪም ቤት ተኝተው እየታከሙ መሆናቸውን ቢሮው ለቪኦኤ ገልጿል። ወረርሽኙ ወደ ሌላ አካባቢ እንዳይዛመት ለማድረግና የሰዎችን ህይወት ለማትረፍ አገር አቀፍና የውጭ ተቋማት መሳተፋቸውንም ይኸው ቢሮ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። የደቡብ ክልል ጤና ቢሮ ጤናና ጤና ንክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ እንዳሉት በጎፋ ዞን ዛላና ኡባ ደበረ ፀሀይ ወረዳዎች የተከሰተውን የኮሌራ ወረርሽኝ ለመከላከል ጥረት የተደረገ ሲሆን በወረርሽኙ የሚያዙ ሰዎች ቁጥር መቀነስ አሳይቷል። የኮሌራ ወረርሽኝ በመጀመሪያ ቀን አራት ሰዎችን በአጣዳፊ ትውከትና ተቅማጥ በአጭር ጊዜ ውስጥ የገደለ ሲሆን መቶ ሰማንያ አንድ ሰዎችንም በክሏል። ከዚህም ውስጥ ሀያ ስምንት ሰዎች ደግሞ ተኝተው እየታከሙ መሆናቸውን ነው አቶ እንዳሻው ለቪዮ የገለጡት። እስከዛሬ ባለው ቁጥር መሰረት በአጠቃላይ ሀያ አራት በኡባ ደብረ ፀሀይ ሁለት ደግሞ ዛላ ላይ ተኝተው ሕክምና እያገኙ ነው። ተሽሏቸው የወጡትን ጨምሮ 181 ደርሷል። ከዚህ ቀደም ሪፖርት እንደተደረገው አራቱ በመጀመሪያ ቀን ህይወታቸው ያለፈ ነበሩ ማለት ነው። እንግዲህ አሁን ላይ በክልሉ ጤና ቢሮ የአቅም ግንባታ ስልጠና ለ36 ባለሙያዎች ሰጥቷል። የትራንስፎርም ፔች ዩኤስአይዲ ደግሞ ዛሬ ጀምሮ ለአርባ ባለሙያዎች ስልጠና የሰጠ ነው። ስለዚህ አሁን በየዕለቱ የሚመጣው ኬዝ ይቀንሷል ማለት ይቻላል። ደብል ፊገር ነበር የሚመጣው እስከ ትናንትና ወደ ድረስ የ48 አካባቢ ነበር ተኝቶ የሚታከሙት፣ አሁን ሀያ አራት ብቻ ደርሰዋል ማለት ነው። የመንግስት መስሪያ ቤቶችና የተለያዩ እንደነት ትምህርት ቤት ያሉ ማህበራዊ ተቋማትና ቤተ እምነቶችን አቀናጅቶን አስተሳስሮ ለመከላከል እንዲቻል ርብርብ የተደረገ መሆኑን ገልጠው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ና ቢሮ የኮረና ወረርሽኝ ለማስቆም ሲባል በሁለት ዙር ለሰባ ሺ ህዝብ ክትባት ሊሰጡ መሆናቸውን ተናግረዋል። ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ክትባት ለመስጠት ዝግጅቱን ጨርሷል። በእኛ በኩል ወደ ሰላሳ አምስት ሺ ዘጠና ሰባት የሚሆኑ ከስድስት ቀበሌዎች የተውጣጡትን ለመከተብ አስብ በሁለት ዙር ና ሁለት ሱር ስንክትብ ወደ 7200 ክትባቶች ተዘጋጅቶ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስልጠና ለመስጠት ዛሬ ወደ አካባቢ ተንቀሳቅሷል። ክትባቱ ለሁሉም ሰዎች የሚሰጥ ነው። የሚያጠቡ እናቶች እና ነፍሰ ጡር እናቶች በስተቀር እና እድሜያቸው ከአንድ ዓመት በስተቀር ያለው ሁሉ ክትባቱን ያገኛል። ክትባቱ ውስጥ 65 ፐርሰንት የመከላከል እድል ስላለው ካለው የመጸዳጃ ቤት ሽፋን አንጻር መከተቡን እንደ ጥሩ ዋስትና ውስድናል ብለን እናስባለን። ስለዚህ ከመከተቡም በላይ በተለይ የመከላከሉም ና የበሽታ ምልክቱን ህዝቡ ካወቀ በጊዜ ወደ ህክምና መስጫት ጣቢያ ከሄደ የተሻለ ነገር እንደሚጠብቀን እርግጠኛ ነኝ። ከሳምንት በፊት የተከሰተው ወረርሽኝ መንስኤም ያልተገነባና ያልታከመ የምንጭ ውሃ መሆኑን የተናገረው ታውቶ እንዳሻው የክልሉ ውሃ ቢሮ የውሃ አቅርቦት ችግር ለመፍታት እንቅስቃሴ ማድረጉን ቀጥሏል ያሉትም፣ የመጠጥ ውሃ እጥረት፣ መጸዳጃ ቤት አለመኖር እና የጤና ኤክስቴንሽን ባለሙያዎች ሚና ደካማ መሆኑ ለወረርሽኝ የመከሰት አስቻ ምክንያቶች እንደሆኑም አምነዋል። በእኛ ደግሞ መውሰድ ያለብን የቤት ስራ እንደ ጤና ምንድን ነው? የተሻሻለ የመጸዳጃ ቤት ሽፋን እጅግ በጣም አነስተኛ። ስለዚህ እዛ ጋር መስራት አለብን። አሁን ተከላክለን ወይም ተቆጣጥረን ብቻ በሽታው በዚህ የሚተላለፍ ከሆነ ደህንነቱ ባልጠበቀ ውሃና ምግብ የሚተላለፍ ከሆነ፣ በሚቀጥለው ህዝቡ ምን ማድረግ አለበት የምለውንም በጋራ እየሰራ ነው ያለ ነው ማለት ነው። ወረርሽኙ ወደ ሌላ አካባቢ እንዳይዛመት ለመከላከል ነው። የሰው ህይወት ለማትረፍ በሚደረገው ጥረት ውስጥ የሚታዩ ጉድለቶችን ለመሙላት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አገር አቀፍና የዓለም ጤና ድርጅትን ጨምሮ ዓለም አቀፍ ተቋማት መሳተፋቸውን ገልጠዋል። ከውሃ ጋር ተገናኝቶ አርሲ የራሱን የቤት ስራ ወስዶ እየሰራ ነው። ከጤናው ጋር ተያይዞ ደግሞ የትራንስፎርም ፒች ሲያርኩ ከመኪናዎችን በሞንት አርበው ያለውን ከመርዳት ባሻገር ሳሙናዎችን ሰጥቷል። እንደገና ደግሞ ከዛሬ ጀምሮ የሚጀምረ የባለሙያ ስልጠና አለ በድጋሚ ማለት ነው። እሱን አርባ ሰው ወስዶ የሚያቀም ግንባታ ስልጠና ይሰጣል። የዓለም የጤና ድርጅት ከዛሬ ጀምሮ በአካባቢ ይገባል። ትልቁን ግን ሮላውን የተጫወት ያለው ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው። አሁንም የአካባቢው ነዋሪዎች የታከመ ውሃ ብቻ እንዲጠጡና ከሽንት ቤት መልስ እጃቸውን በሳሙና እንዲታጠቡ ጥሪ ቀርቧል። ካደጉት ሀገራት ከአንድ መቶ ዓመታት በፊት ደብዛው ጠፍቷል የሚባለው በሰዓታት ውስጥ በአጣዳፊ ትውከትና ተቅማጥ ሰውን የሚገድለው የኮሌራ ወረርሽኝ ሁሉ ሳይጨምር ባለፉት ዓመታት በደቡብ ክልል በ23 ወረዳዎች ተከስቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በቀን 6000 ሊትር የሚያመርት የሸገር ምግብ ዘይት ፋብሪካ ግንባታ አዲስ አበባ ውስጥ ተጀምሯል። የፋብሪካው ባለቤት ሚድሮክ ኢትዮጵያ ነው። ሙክታር ጀማል ዝርዝሩን ይዟል። አራት ቢሊዮን ብር ይፈርስበታል የተባለው ይህ ፋብሪካ ግንባታ በአንድ ዓመት ውስጥ ተጠናቆ ምርት እንደሚጀምር ተገልጿል። የፋብሪካውን ግንባታ ማስጀመሪያ መሰረት ድንጋይ ያስቀመጡት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ አስተዳደራቸው ለግንባታቸው አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል። የእኛ ዓላማ የከተማ ነዋሪ ሕይወት መቀየር ማለት ነው። አዲስ አበባ እንደ ስሟ አዲስና አበባ ማድረግ ማለት ነኛ። ለዛም የጀመር ነው። በከተማ ደረጃ የዘመናት ታጥሮ የተቀመጡ መሬቶችን ወደ ልማት በማስገባት ባለሀብቶችን በማነጋገር ልማቱ አካል እንዲሆኑ፣ በሁለተኛ ደረጃ ደግሞ ቀጣዮቻችን ተስፋዎቻችንን ጽኑ መሰረት ላይ የሚጥሉ የከተማ ወጣቶች፣ የከተማ ህጻናት ሳይሸማቀቁ ወደ ትምህርት ቤት የሚሄዱበት አሁን ደግሞ አዲስ አበባ ወደፊት እየተራመደች ስለሆነ የነገው አዲስ አበባ ለመገንባት ደግሞ ባለሀብቶች የራሳቸውን ሚና እንዲኖራቸው በማድረግ አዲስና አበባ ከተማን እንገነባለን የሚል ቃል ለራሳችን ለከተማ ነዋሪ ገባ ነው። ኢትዮጵያ በሀገር ውስጥ የምግብ ዘይት ምርት የሚሸፍነው ፍጆታ አራት ከመቶ ብቻ ሲሆን የምግብ ዘይት ከውጪ ለማስገባት ሀገሪቷ ስድስት መቶ ሚሊየን የአሜሪካን ዶላር በዓመት እንደምታወጣ ተነግሯል። የሚድሮክ ኢትዮጵያን በመወከል የተናገሩት አቶ አብነት ገብረ መስቀል ግንባታው የውጭ ምንዛሪን ሀገር ውስጥ ከማስቀረትና በሀገር ውስጥም የስራ ዕድል ከመፍጠር የሚኖረውን ድርሻ አብራርተዋል። ፕሮጀክቱ በአጭር ጊዜ እንደሚጠናቀቅም ተናግረዋል። አቶ አብነት ሚድሮክ ኢትዮጵያ ሀገራችን ኢትዮጵያ በምታደርገው የለውጥ ጉዞ ላይ አንዱ የውጭን ምንዛሬን ማዳንና የሀገራችንን ሕዝብ ካለበት የዳቦና የዘይት እጥረት ችግር ለመቅረፍ በቅርቡ ትልቁን የዳቦ ፋብሪካን ገንብተን ስራ እንደሚጀምር እና ይህም ደግሞ ዛሬ በመስራት በአጭር ጊዜ ውስጥ ለማድረስ ሙሉ ኃይላችንን በስራ ላይ እናውላለን። እንዲሁም በመጨረሻ ትልቅ የውጭ ምንዛሬ የሚጠይቀውን የእርሾ ፋብሪካ አገራችን ውስጥ ለመገንባት ከታወቀ የጀርመን ኩባንያ ጋር ጥናት ጀምረናል። ይህ ሁሉ በጠቅላላ ለሀገራችን የውጭ ምንዛሬ ማዳኛና ለብዙ ኢትዮጵያውያኖች የስራ እድል የሚፈጥር ነው። ግንባታውና አስተዳደሩ የሚድሮክ ኢትዮጵያ ኩባንያ በሆነው በሆራይዞን ፕላንቴሽን የሚከወን መሆኑ ተገልጿል። ድርጅታቸው ይህንን ፕሮጀክት ለማሳካት አመታት ዝግጅት ሲያደርግ እንደነበረ የሆራይዞን የሁሉም ፕላንቴሽን ዋና ስራ አስኪያጅ አቶ ጀማል አህመድ ገልጸው ዘርፈ ብዙ ናቸው ያሏቸውን ጥቅሞችም በውስጡ ማካተታቸውን አመልክተዋል ይህ ፕሮጀክት የሱፍ የአኩሪ አተር የኦቾሎኒ እና የጥጥ ፍሬን በመጠቀም ከዛ የሚገኘውን ዘይት አጣርቶ አሽጎ ልክ ከአውሮፓና ከአሜሪካ በሚመጣ የዘይት ስታንዳርድ ማምረት የሚችል ነው ተረፈ ምርቱ ደግሞ ከፍተኛ ፕሮቲን ያለው የመኖ ልማት እንዲሁም ለሳሙና ፋብሪካዎች በጥሬ ዕቃነት የሚቀርብ ፋቲያ ሲድስት የሚያመርት ነው። በፋብሪካው ግንባታ ማስጀመሪያ ስነ ስርአት ላይ የክብር እንግዳ ሆነው የተገኙት የኦሮሚያ ምክትል ርዕሰ መስተዳደርና የኢኮኖሚ ክላስተር አስተባባሪ ወይዘሮ ጫልቱ ሳኒ ባለ ሀብቶች መሰል ፕሮጀክቶችን ሲያለሙ ማህበረሰቡን በአቀፍ አስተሳሰብ አብሮ ማደግን ማጎልበት እንደሚኖርባቸው መክረዋል። ካሁን በፊት በነበረው የኢንቨስትመንት አስተሳሰብ አንድ ኢንቨስተር ወደ ተሰጠው መሬት ሲመጣ የመጀመሪያ እርምጃው መሬቱ ላይ የነበረው ሰውም ሳይቀር ዛፍም ሳይቀር ምናልባትም ሌሎች ነገሮችን ካሉ ካላስወገደ መስራት አይችልም፣ ካላስወገደ ወደ ኢንቨስትመንት መሄድ አይችልም። የአሁኑ ግን ከእድገት ጋር ተያይዞ የመጣው አዲስ የብልጽግና አስተሳሰብ የነበረውን ይዞ አብሮ የማደግ ኢንክሉሲቭ የመሆንና በጣም ፕሮግረሲቭ በሆነ መንገድ ዊን ዊን በሆነ መንገድ ከተጓዝን የፕሮጀክቱም ሆነ የኢንቨስትመንቱ ዘላቂነት በጣም የተረጋገጠ ስለሚሆን እና ሼክ መሐመድ አላቡዲን ይሄንን ተግባራዊ እንደምታደርጉ ምንም ጥርጥር የለኝም። ቃል ትገቡ ልናላችሁ ብዬ አስባለሁ። የፋብሪካው ግንባታ በአንድ አመት ተኩል የሚጠናቀቅ ሲሆን ማምረት ሲጀምር የዋጋ ንረትን በመቆጣጠር ለአዲስ አበባና ለአካባቢዋ ነዋሪዎች የምግብ ዘይት በተመጣጣኝ ዋጋና በበቂ መጠን እንደሚያቀርብ ተነግሯል። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ ሙክታር ጀማልን ለዘገባው እናመሰግናለን። አሁን በሚቀጥለው ዘገባ ወደ ደሴ ይሆናል የምናመራው። በግጭቶች ምክንያት ወደ ቤተሰቦቻቸው የሄዱ ተማሪዎች አስተማማኝ ሰላም ስላለ ተመልሰው ትምህርታቸውን እንዲቀጥሉ የወሎ ዩኒቨርሲቲ ጥሪ አስተላልፈዋል። ተማሪዎችን ጨምሮ የዩኒቨርሲቲው ማህበረሰብ ለግጭቶች መንስኤ የሆኑ ችግሮችን በዘላቂነት ለመፍታት ዝግጁነታቸውን አረጋግጠዋል። መስፍን አራጌ ከደሴ ቀጣዩን ዘገባ ልኳል። ከቅርብ ጊዜያት ወዲህ ዩኒቨርሲቲዎች ግጭት ማዕከል እየሆኑ ጉዳቶችን ሲያስተናግዱ ቆይተዋል። የሰላም አምባሳደር ተብለው በተሰየመው በወሎ ዩኒቨርሲቲም ሳይቀር ዩኒቨርሲቲው አልፎ አልፎ ቢሆንም ሰላሙን የሚያውኩ ስጋት የሚጭሩ የአንድ እናት ልጆችን በጥርጣሬ የሚያቃቅሩ ክስተቶች ሲያስተናግድ ቆይተዋል። ይህ አንድ ቦታ ላይ መቆም አለበት ያሉት ተማሪዎች፣ የዩኒቨርሲቲው ምሁራን፣ የአካባቢው ማህበረሰብና የሃይማኖት አባቶች ከጠቅላይ ሚኒስትር ጽህፈት ቤት በመጡ ልኡካን እየተመሩ ውይይት አድርገዋል። አሳዛኙን ታሪክ ላለመድገምም ስምምነት ላይ ደርሰዋል። የአራተኛ ዓመት የህግ ተማሪው አብራር ሰይድ ዩኒቨርሲቲዎች የፖለቲከኞች የፖለቲካ ማስፈጸሚያ መሆናቸው ሰላማቸውን አደጋ ላይ ህልውናቸውን ጥያቄ ውስጥ ከቶታል ይላል። በከፍተኛ ትምህርት ተቋማት ላይ እየተስተዋለ ያለው ችግር አብዛኛውን ጊዜ የውጭ ፖለቲካው ግፊት ይመስለኛል። አለመረጋጋቱ እዚህ ግቢ ውስጥም ላለው ነገር መንስኤ ነው ብዬ ቆጥራለሁ። የሦስተኛ አካላቶች እጅ እንዳለበትም የሚያመላክቱ አንዳንድ ነገሮች ስለነበሩ ማለት ነው እና ውጭ ያለው የፖለቲካ ትኩሳት ለዩኒቨርሲቲዎች እንደ ድብት መንስኤ ነው ብዬ አስባለሁ። እና የመንግስት ደግሞ ህግ የማስፈጸም አቅሙ ትንሽ የላላ መሆኑ የሶስተኛ ዓመት የህግ ተማሪዎች ጫላ አዱማ ደግሞ ሁሉን በኩል አይን የሚያይ ሁሉን በኩል እቅፍ የሚደግፍ ሲል የደሴንና የአካባቢውን ነዋሪ ያመሰግናል። እንደሱ አባባል የዩኒቨርሲቲውን ረብሻ በማስተጋባት እሳት ላይ ቤንዚን የማይጨምር ህዝብ በመኖሩ ጉዳቱ ሳይከፋ በቁጥጥር ስር ማዋል ተችሏል። ሲጀመር ሌሎች አካባቢ ተሄደሆን ጸብ ግቢ ላይ ሲፈጠር ውጭ ላይ እንደዛ ነው ውስጥ ላይ የሚፈጥሩ ነገሬና ውጭ ላይ ያለ ያለው አስተሳሰብ ሪሌሽን ያለው ወይ አንድ ስለሆነ የትም ቦታ ላይ ያስፈራል። ግን እዚህ እንደ ወሎ አካባቢ እኔ መቼ የሚያመሰግን የሚፈልጋቸው የወሎ ህብረተሰቦችን በጣም ነው የሚያመሰግናቸው። ምክንያቱም ውጭ ላይ ምንም የለም። መቼም እዚህ ውስጥ እንደፈለገ የፈለገን ነገር ብፈጥር እንኳን በቃ እኛ ውጭ ላይ ስንወጣ ይሄ ኦሮሞ ነው፣ ይሄ አማራ ነው ምናምን ብሎ ሚያላይን ሰው የለም። ጥያቄው ብቅልም ከሚል ግጭት ጋር እስከ መቼ የሚለው ነው። ግጭት በጣም ሁሉንም መሮታል። አብዛኛው ተማሪ 99 በመቶ በሚባል መልኩ ከአንዳንድ በጥባጮችና የሌላ ሰው ተልእኮ ከሚያስፈጽሙ ተማሪዎች እና ተላላኪዎች ውጭ አብዛኛው መማር የሚፈልግ ተምሮ ድሀ ቤተሰቡን መርዳት የሚፈልግ ሀገሩን መርዳት የሚፈልግ ትውልርናለሁ ምክንያቱም ሀገራችን እኛ እንደምንፈልጋት ሁሉ እሷም ትፈልገናለችና ማለት ነው። በሁለቱ ብሔረሰብ ተማሪዎች መካከል ከቅርብ ጊዜያት ወዲህ የሚስተዋለው ውጥረት መንስኤው ምን ይሆን? ከጠቅላይ ሚኒስትር ጽፈት ቤት የመጣው ልዑክ ባልደረባ የሆኑትና የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን፣ የኦሮሞ ህዝብና የአማራ ህዝብ ለዘመናት አብሮ የቆየ ህብረተሰብ ነው የተጋመደ ብሔረሰብ ነው። ስለዚህ ማንም የሚለየው አይደለም። ነገር ግን ጥቂት ጽንፈኛ የሆኑ ፖለቲከኞች፣ አክቲቪስቶች እንዲሁም ሚዲያው በሚያራግበው ሂደት በተለይ አሁን የተያያዝነውን ትክክለኛውና እውነተኛውን የፌዴራል ስርዓት ለመገንባት በምናደርገው እንቅስቃሴ ይህንን ለማደናቀፍ ጥረት የሚያደርጉ በሁለቱም ክልሎች ጽንፈኛ ፖለቲከኞች፣ ጽንፈኛ ሚዲያዎችና አክቲቪስቶች በሚፈጥሩት ችግር ለዚህ ደግሞ ዩኒቨርሲቲን ማዕከል አድርገው ነው የተንቀሳቀሱ ያሉት። ከተማሪዎችም ጋር ባደረግነው ውይይት በመካከላቸው ችግር እንደሌለ ነገር ግን ጥቂት ተልኮ የወሰዱ ተማሪዎች እንዳሉና ይህንን በመፍታት በተለይ ደግሞ የወሎ ዩኒቨርሲቲ ከዚህ በፊትም እንደሚታወቀው የሰላም አምባሳደር ነው ይታወቃል፣ እንደ ፌዴራልም። ስለዚህ ያንን ጥንካሬውን ይዞ አሁን የተፈጠሩ አንዳንድ ያለመረጋጋቶችን በመፍታት ወደ ነበረበት እንዲመለስ ከፍተኛ ጥረት እየተደረገ ነው ያለው። ስለዚህ ባደረግናቸው ውይይቶች መደመደሚያ ላይ ደረስ ነው። እጅ ለእጅ ተያይዘን አሁን የተፈጠረ ያለውን ችግር በመፍታት የወለው ዩኒቨርሲቲ ለሌሎችም ዩኒቨርሲቲዎች በምሳሌነት የሰላም አምባሳደርነቱን ቀጥሎ እንዲጓዝ ለማድረግ ጥረት ተደርጓል። በኦሮሚያና አማራ ተማሪዎች መካከል የነበረው ቅራኔ እንዲፈታ የሰላም ኮንፈረንስ፣ የእርቅ ኮንፈረንስ አካሂደናል። እንደኔ እምነት ካሁን በኋላ ሁለቱም ብሔረሰብ ልጆች ብቻ ሳይሆን በዚህ ዩኒቨርሲቲ ያሉ ብሔር ብሔረሰቦች ልጆች አንድ ሆነው የተጀመረውን እውነተኛ የፌዴራል ስርዓት ግንባታ ከነሱ የሚጠበቀውን ኃላፊነት ይወጣሉ የሚ የሚል እምነት አለኝ። ተደጋጋሚ ውይይቶች ከዚህ በፊት ቢደረጉም በቀልም የሚለውን ግጭት ማስቆም አልቻሉም። እናስ አሁን የተደረገው እርቅ ካለፈው በምን ይለያል? ከዚህ በፊትም እርቆች ተካሂደዋል። ግን ደግሞ ሰፋፊ የሆኑ መድረኮች ተፈጥረው መግባባት ላይ ሳይደረሱ ነው እርቆቹ ሲካሄዱ የነበሩት። አንደኛ የኦሮሚያ ተማሪዎችንም ለብቻቸው የችግሩ መንስኤ ምን እንደሆነ በተመሳሳይ መልኩ የአማራ ተማሪዎችንም ችግሩ እና የችግሩ መንስኤ ምን እንደሆነ በአንድ ላይ ደግሞ በሁሉም ጉዳዮች ከተማሪዎቹ ጋር ከተግባባን በኋላ እርቅ ለመፍጠር ችለናል። በተመሳሳይ መልኩ ከዩኒቨርስቲው አመራር ሰራተኛ፣ የከተማው ህብረተሰብ ተወካዮች ጋርም ውይይት በማድረግ የጋራ መግባባት ላይ ከተደረሰ ችግሮችም ከተለዩ በኋላ አሁን የተወሰኑ ይህንን ችግር የሚፈጥሩ ተማሪዎች በአሁኑ ወቅት ታውቀዋል። ስለዚህ በተቻለ መጠን በዩኒቨርሲቲው አመራር ማስጠንቀቂያ እንዲሰጣቸው ተደርጎ የመማር ማስተማር ሂደቱን እንዲቀጥል ግን ደግሞ ችግር የሚፈጠር ከሆነ ከአሁን በኋላ ማን ችግር እንደሚፈጠር በቆይታችን ለይተናል። ስለዚህ ይሄ ከዚህ በፊት ሲደረጉ ከነበሩ እርቆች የተለየ ነው የሚል እምነት አለኝ። በዩኒቨርሲቲው የተፈጠረው ግጭት በሰላም እንዲፈታ ቅራኔ ውስጥ የነበሩ ተማሪዎች በእርቅ እንዲተቃቀፉ መደረጉን ተከትሎ ዩኒቨርሲቲ ግቢውን ለቀው ለወጡ ተማሪዎች ጥሪ አስተላልፏል ዶክተር አባተ ጌታውን የዩኒቨርሲቲው ፕሬዚዳንት ወደ አንድ ሺህ የሚሆኑ መምህራን አለ አስራአምስት ሺህ ተማሪ ነው ያለ መደበኛው አስራአምስት አስራአምስት ልጅ ይዘው በግልም ሊመክሩ አስተዳደር ሰራተኞችም ሊያግዙ የስነ ልቦና መምህራን ሊመክሩ የመጠቱን ለብቻ ፕሮግራም ቱቶሪያል አዘጋጅተን በየትምህርት ፕሮግራሙ ተከታታይ ኮርስ በመስጠት ለብቻቸው ፈተና ለብቻቸው ምዘና እናደርጋለን እና ወደ ሰከንድ ሴሚስተር ክፍተት አለች ረፍት ላይ ይችን ረፍቷን ተጠቅመን የዛኛው ሳምንት እንጀምርላቸዋለን ብለን ነው ያሰብነው በስጋት የለቀቁ ተማሪዎች ያው የጸጥታው ሁኔታ አስተማማኝ አይደለም በሚል ነው እና አሁን ሲመጡ አስተማማኝ ሰላም እንዳለ ማሳያችሁ ምንድን ነው? የወሎ የምታየው ነገር ነው። አካባቢ ህብረተሰብ ዙሪያውን ይጠብቃል፣ የጸጥታ አካሉ ይጠብቃል። ደቡብ ወሎ ያለው የጸጥታ ደሴ ከተማ ያለው ወሎ ዩኒቨርሲቲ የሰላም የፍቅር ዩኒቨርሲቲ ነው። ምክንያቱም የወሎ ህዝብ ውስጥ ነው የተፈጠረው። ወሎ ላይ ይቻቻላል እንጂ መግደል መገዳደል የሚል ነገር ሰላማዊ ሰልፎች በርካታ ጊዜ ተደርገዋል። ወሎ ምድር ላይ ንብረት ድሞ ደግሞ ግጭት አይፈጥርም። ስለዚህ አካባቢ ማህበረሰብ በጣም ተቆጭተዋል። በባዶ እግር መጥተው አባቶች ደሞ ለመኑ ተንበርክከው፣ እናቶች ከስድስት ሰዓት እስከ ዘጠኝ ሰዓት እያለቀሱ ለመኑ። ስለዚህ ሰላሙ አስተማማኝ ነው። የወትሮ አብሮነታችን ታድሶ እንደ ወትሮ ወደፊት እንራመዳለን የሚል ቃል ኪዳን የገቡት ተማሪዎችም ለጓደኞቻቸው መልእክት አላቸው። ከኦሮሚያ መጥቶ አማራ ውስጥ ያሉ ተማሪዎችም ከአማራ ወጥቶ ኦሮሚያ ውስጥ ያሉ ተማሪዎችም ወደ ራሳቸው ዩኒቨርሲቲ ተመልሶ እንደሚማሩ ማሰላላፊ ፈልጋሉ። በረቶኒ ከሚዩ ከኒ ናኖ አማራ ከሳባሃኒ ገራ ኦሮሚያ ትገለኒ ጭሳ ጅራን ሁጂ ተኮማሌ ሁጂ ዳባኒ ጭሳ ራካቻ ጅራ ማራሱ ሞኦሮሚያ ባ ናኖ ገለኒ ካሳ ስ ተማሪዎች ከዚህ ዩኒቨርስቲ የተወሰኑ ተማሪዎች ይለዋል። እነሱ በጣም ደስ ይለናል። ልምድ ማለት ነው መልኩ በብዙ የሚቆጠሩ የአማራ ተማሪዎች ከመማር ማስተማር ተስተጓጉለው ከቤተሰቦቻቸው ጋር ተቀላቅለው ይገኛሉ። ተማሪዎች የሚገኘው መንግስትም ሆነ የፌዴራል መንግስቱ በሚያስተዳድረው ዩኒቨርሲቲዎች ላይ አስተማማኝ ዋስትና ሰጥቷቸው እዛ የሚማሩበት ሁኔታ ሊመቻችላቸው ይገባል። ምክንያቱም የኛ ዩኒቨርሲቲ ሰላም ሊረጋግጥ የሚችለው ሌላም ያሉት ዩኒቨርሲቲዎች በኃላፊነት አመራሩም፣ የአካባቢው ማህበረሰብም፣ የጸጥታ አካሉም ጋራንቲ ሰጥቶ እነዛን ተማሪዎች ሲያስተምራቸው ነውና ማለት ነው። በአማራና ኦሮሚያ ክልል በሚገኙ ሀያ ሁለት ዩኒቨርሲቲዎች ተመሳሳይ የእርቅና የውይይት መድረኮች መዘጋጀታቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባውን እናመሰግናለን። ዘገባዎቻችን ይቀጥላሉ። በድሬዳዋ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ ባምቦ ዩኒቨርሲቲም በተማሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አስር ተማሪዎችና ሶስት የጸጥታ አካላት መቁሰላቸውን የዩኒቨርሲቲው ሪፈራል ሆስፒታል አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አለመረጋጋት ተፈጥሮባቸው ከነበሩ ሀያ ሁለት ዩኒቨርሲቲዎች ውስጥ ከሰባቱ ውጪ ሌሎቹ ተረጋግተዋል ብሏል የቀሩትም ተረጋግተው ወደ ቀድሞ የመማር ማስተማር ሂደት እንዲመለሱ የህብረተሰቡን ትብብር ጠይቋል። ናኮር መልካ ዝርዝሩን ይዟል። የድሬዳዋ ዩኒቨርሲቲ የፋይናንስ እና ባንኪንግ ትምህርት ክፍል የሶስተኛ ዓመት ተማሪ የነበረው ይሁን አለማየሁ ከትናንት በስቲያ ቅዳሜ ከቀኑ ስድስት ሰዓት አካባቢ በቅጥር ግቢ ውስጥ አስከሬኑ መገኘቱን ዩኒቨርሲቲው አስታውቋል። ተማሪ ይሁን የሞተበትን ሁኔታ የሚገልጽ ማስረጃ ከፖሊስም ሆነ ከዩኒቨርሲቲው እስካሁን አልተገኘም። የድሬዳዋው የድል ጮራ ሆስፒታል ባልደረባ የሆኑ ስማቸው እንዲጠቀስ ያልፈለጉ አንድ የህክምና ባለሙያ ግን ተማሪው ከከፍታ ወድቆ መሞቱን የሚያሳይ ጉዳት ግንባሩ አካባቢ እንደነበር እዛው ላለው ሪፖርተራችን አዲስ ቸኮል መግለጻቸውን ትናንት ዘግበናል። የይሁን አለማየሁ አስከሬን ወደ ቤተሰብ ተሸኝቶ ዛሬ በምዕራብ ወለጋ ጉሊሶ ከተማ ስራ ተቀብሩ መፈጸሙ ተነግሮኛል። ወላጆቹን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በሌላ በኩል በአምቦ ዩኒቨርሲቲ አዋሮ ግቢ ዛሬ በተማሪዎችና ጸጥታ አካላት መካከል በተፈጠረ ግጭት ቁጥራቸው ቢያንስ አስር የሚሆኑ ተማሪዎች ቆስለዋል። ግቢው አለመረጋገጥ በዚህም ተከትሎ የጸጥታ አካላት እና ይህን ቁጥጥር ለማድረግም መጥተው ነበረ እና በዚህ መሀል በተነሳው አለመረጋጋት የጸጥታ ኃይሎች ወደ ሎኒ እርምጃ በመውሰድ ላይ ነበሩ እና ይህን ተከትሎ ብዙ ተማሪዎች ግቢ ለቀው ወጥተው ነበረ። በወቅቱ እኛ አልሰማንም ነበረና ተኝተን ነበረ። ጠዋት ዶርም ነበረና ድምጽ ጭበት የሚሰማበት ወጥተን ለማየት ሞከር፣ ተመልሰን ግቢ ለመውጣት ሞከር፣ ብዙ የጸጥታ አካላት ዶርም አካባቢ ከበው ነበር። ይህንም ተመልክተን ለመውጣት ሞከርን ስላልቻለን ስላልቻልን መጀመሪያ ፎቅ የተወሰኑ ተማሪዎች ለመዘብ ሞክረ ነበር እና በዚህም የተነሳ ነው አሁን ላይ ዛሬ ረፋድ ላይ የዩኒቨርሲቲው ተማሪዎች የሆኑ አስር ታካሚዎች ና ሶስት የጸጥታ ጥበቃ አባላት ቆስለው መቀበላቸውንና ከሶስት ተማሪዎች በቀር ሌሎቹ ታክመው መመለሳቸውን የዩኒቨርሲቲው ሪፈራል ሆስፒታል የህክምና ክፍል ኃላፊ ዶክተር ጎንፋሞቲ ገልጸውልኛል። ይህ በእንዲህ እንዳለ ሁከትና አለመረጋጋት ከነበረባቸው ሀያ ሁለት ዩኒቨርሲቲዎች የፌዴራል ፖሊስ ጥበቃ ማድረግ ከጀመረ ወዲህ አስራ አምስቱ ወደ መረጋጋት ቸው ተመልሰው የመማር ማስተማር ሂደቱን ማስቀጠላቸውን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ኮሚኒኬሽን ዳይሬክተር አቶ ደቻሳ ጉርሙ ገልጸዋል። ሌሎቹንም ወደሚፈለገው የተረጋጋና ሰላማዊ የትምህርት ሂደት ለመመለስ ለጥፋት የተሰማሩ አካላትን አጋልጦ መስጠት ያስፈልጋል ብለዋል አቶ ደቻሳ እንዲያግዘን እንዲገባ በታሰበው እና በታቀደው መሰረት የፌዴራል ፖሊስ ከገባ ዚ ብዙ ነገሮች ያሽለዋል። ጥሩ ነው፣ አሁን ያለው ነገር ይሻላል። ግን ያው ችግሮቹ በብዙ ዩኒቨርሲቲዎች ውስጥ የነበሩና በስጋት መንፈስ በተርባሪ መንፈስ ልጆች መሀል የተፈጠረው ነገር በአንዴ ወደ አሁኑ ሊፈጋና ከስጋት ወጥቶ ወደ ትምህርታቸው ሚዲትል የሚመለሱበት ሁኔታ ስላልሆነ ሰው አብ ስጋ ማለት አይቻልም። ያንን ለመፍታት አብሮ መወያየት ነገር አብሮ መስራት ለጥፋት የተሰማሩ አካላትን አብቶ አጋልጦ መስጠት እና ና ዩኒቨርሲቲያቸውን ሀላም ማሪ ያስፈልጋልና እዛ ላይ እየተሰራ ነው። አሁን ያለው ላንድ ይሻለን ግን ከትናንት መስሪያ ያለ መረጋጋት ምልክቶች አሁንም አሉ፣ ግን የሰራነው ስራ አይዱ ድርጅቶች እና ጥፋተኞችም ለይቶ እርምጃ የመውሰዱ ሁኔታዎች ተጠናክሮ ይቀጥላል። አሁን አብዛኞቹ ዩኒቨርሲቲዎች ከዛሬ ጀምሮ መደበኛ ስራቸውን ተመርታቸውን ይቀጥላሉ። ዩኒቨርሲቲዎቹ እንዲረጋጉ የሚገኙባቸው ከተሞች ማህበረሰቦች ጥረት ማድረግ እንዲቀጥሉም አቶ ደቻሳ ጥሪ አቅርበዋል። ዩኒቨርሲቲዎች አሁን በጣም ያለባቸው የዩኒቨርሲቲ ማህበረሰብ አለ ማለት ነው። መምህራንም የሚገባቸው ያህል ልጆቻቸውን ሂዱ መክረው ለምንድን ነው እኛ የሰላም መጥፎት ታርጌት ሆነን የሚሰራበት የሚለውን ነገር ምንም እነሱ አስበውበት ከሰሩ የማይመልሱት ነገር የለም፣ የማይፈጡት ችግር የለም። ምክንያቱም በእጃቸው ነው ያለው፣ መሀላቸው ነው ያለው። ነገሮቹ ሳይበላሹ እንደዚህ ነገር ሳይሆኑ ምልክቶች ሲታዩ መተባበር መቻል አለን በጸጥታ ኃይሎች ብቻ ሳይሆን በተለይ ተማሪዎቹ ለሚያውቁ ስለሚታወቁ ብዙ ችግር የሚፈጥሩ ልጆችን ያውቃሉ። እንደገና ደግሞ ከግሩፕ አስተሳሰብ ወሰን ሰው ማጠፋው ልክ መጠየቅ መጣል አለበት። ይህኛ ልጅ ስለሆነ ነው የዚህ አካባቢ ልጅ ስለሆነ ነው ልጅ ስለሆነ ነው የሚለውትን ነገሮች ካልተውንና በተፈጠረው ችግር ልክ ብቻ ሳናሰፋው ከሆነ መቀጣት ያለበት ሚቀጠል በሌላ በኩል ደግሞ የወለጋ ዩኒቨርሲቲ ተማሪዎች እስከ ነገ በስቲያ ረቡዕ ወደ ትምህርት ገበታቸው የማይመለሱ ከሆነ ክሊራንስ በመሙላትና የዩኒቨርሲቲውን ንብረት በማስረከብ ለቀው እንዲወጡ ዛሬ መወሰኑን ዩኒቨርሲቲው በማህበራዊ ድርገጹ ላይ ተስፍረዋል። የደምቢዶሎ ዩኒቨርሲቲም እስከ ነገ ጠዋት ተመሳሳይ ውሳኔ ሊያሳልፍ እንደሚችል የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ በስልክ ነግረውኛል። ለአሜሪካ ድምጽ ናኮር መልካ ከአምቦ። ናኮርን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች በ19 በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 94.3 ኤፍኤም ላይ ታገኙናላችሁ። እስከ አራት ሰዓት ድረስ ከናንተ ጋር ነን። አብራችሁ እንድታመሹ በአክብሮት እንጋብዛለን። በድጋሚ በነገራችን ላይ የፈረንጆቹ 2019ን ሸኝተን 2020ን በጣም የሚገርምነው ሀያ ደረሰ ረቡ እንቀበላለን። ለምታከብሩት ሁሉ አመቱ የሰላም የደስታ የመተሳሰብ የፍቅር እንዲሆንላችሁ እንመኛለን። ጊዜ ባገኘን የአዲስ አመት ዜማ በጋበዝናችሁ እንወድ ነበር። ፕሮዲሰሯ ብርሃን ጊዜያችን ተጣቧልና ባይሆን ለመሰናበቻ አድርጊው እያለችኝ ነው። ተቀብያለሁ። ዝግጅታችን ይቀጥላል። ወደ ቀጣዩ ዘገባ እናልፋለን። የሀገሪቱ የመከላከያ ሰራዊት በብልጽግና ፓርቲ የፖለቲካ ፕሮግራም ላይ እንዲወያይ ተገዷል የሚለው መረጃ ፈጽሞ ከእውነት የራቀ ነው ሲሉ አንድ ከፍተኛ የመከላከያ ሰራዊት መኮንን አስተባብለዋል። ጀነራል መኮንኑ ኢትዮጵያ በአሁኑ ወቅት ሙያዊና ከፖለቲካ ገለልተኛ የሆነ የመከላከያ ሰራዊት በመገንባት ላይ መሆኗንም ገልጸዋል። መለስካቸው አመሃ ዝርዝሩን ይዞ ቀርቧል። የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም አዘጋጅቶ በነበረ ህዝባዊ የውይይት መድረክ በደህንነት ዘርፉ እየተከናወኑ ናቸው የተባሉ ለውጦች ወይም ሊደረጉ ይገባቸዋል የተባሉ ለውጦች ተወስተዋል። የሀገሪቱ የመከላከያ ሰራዊት ፖለቲካዊ ገለልተኝነትን በተመለከተም ከመድረኩ ተሳታፊዎች ጥያቄዎችና አስተያየቶች ተሰንዝረዋል። በአሁኑ ወቅትም ቢሆን የሰራዊቱ ገለልተኝነት የተረጋገጠ አይደለም የሚሉና እንዲያውም በአዲሱ ፓርቲ ማለትም በብልጽግና ፓርቲ የፖለቲካ ፕሮግራም ላይ ሰራዊቱ በግድ እንዲወያይ ተደርጓል የሚል መረጃ እንዳለ ተገልጿል። በመከላከያ ሰራዊት የጥናት ማዕከል ዋና ዲሬክተር ብርጋዴር ጄኔራል ተሾመ ገመቹ ግን ይህን መረጃ በጽኑ አስተባብለዋል። የብልጽግና ፓርቲ ፕሮግራም ለመወያየት ሰራዊቱ ተገደዋል የሚለው ነገር በፍጹም ከእውነት የራቀ አሁን ያለው ሰራዊት ይሄን የሚቀበል አድርጎ መውሰድ ትክክል ስላልሆነ ይሄ ነገር ከእውነት የራቀ ነው። ክሮስቼክም ማድረግ ይቻላል። ስለዚህ እንደ ኢንፎርሜሽን ስህተት እንዲያዝ ለቤቱ ለማቅረብ ነው የምፈልገው። ጀነራል ተሾመ አክለውም በኢትዮጵያ ዛሬ ባለው አስተዳደራዊ ስርዓት ምክንያት ሰራዊቱ ገጥሞታል ስለሚባለው ችግርም አንስተዋል። የፌዴራል ስርዓቱ ማንነትንና ቋንቋን መሰረት ያደረገ በመሆኑ የየክልሉ ገዢ የሆኑ ፓርቲዎች የየክልሉን ችግሮች ለእነሱ በሚጠቅም መንገድ ለመፍታት እርምጃ ሲወስዱ ሰራዊቱ ሊከፋፈል ወይንም ሊፈረካከስ ይችላል የሚለው ፍርሃትም የሚሆን አይደለም ሲሉ ይከራከራሉ። ከዚህ በላይ የከፋ ሁኔታ በነበረበት ምናልባትም ይቺ ሀገር ትፈርሳለች ተብሎ ስጋት በነበረበት ሁኔታ መንግስት እንኳን ሳይኖር ለተወሰነ ጊዜ አገር ተሸክሞ ያሻገረ ጠንካራ ህዝባዊ ሰራዊት ነው ያለን። ጉድለቶች ይኖራሉ። በየጊዜ እሱን ለማሻሻል ነው፣ ሪፎርም እያደረግን ያለ ነው። አሁን ባለበት ሁኔታ ሁሉም ነገር የሚጀምረው ሁሉም ነገር የሚጀምረው መከላከያ ኢዝ ክሪቲካል ናሽናል አሴት ከሚል ነው የሚጀምረው። ስለሆነም ይህንን ብሔራዊ ሀብት ይህንን ብሔራዊ አቅም ሁለት የአቅም ግንባታዎች ላይ ትኩረት አድርገን መገንባት አስፈላጊ መሆኑ ታምኖበት የማድረግ አቅሙ ይገነባል አንዱ ሃርድ ፓወሩ ላይ ነው እሱ እንግዲህ ከምናደርገው ጫማ ተነስቶ እስከምንታጠቃቸው ትላልቅ መሳሪያዎች ድረስ ተደርገው ክላሲፋይ ሊደረግ ይችላል። የማይታየው ክህሎት ወይንም ችሎታ ያሉት ደግሞ ከአስተሳሰብ ጋር የተያያዘውን የሰራዊቱን ብቃት ማጎልበት እንደሆነ ብርጋዴር ጄኔራሉ አስገንዝበዋል። ይሄ ሰራዊት በምን አስተሳሰብ ነው መገንባት ያለበት? ከፓርቲ ውጭ በሆነ ነገር ግን በብሔራዊ እሳቤ በሀገራዊ እሳቤ በተለያዩ ዘመኑ የሚጠይቀውን ንድፈ ሀሳብ በመታጠቅ ይሄ እንግዲህ ቅድም እንዳልኩት በተለያዩ ስልጠናዎች፣ በተለያዩ ኮሌጆች፣ በተለያዩ አዳዲስ ካሪክለሞች ሰራዊቱን ወደዛ የማድረስ ስራዎች ይሰራሉና ሁሉም እዛ ላይ የሚሰሩ በዚህ ኢንቪዚብል የአቅም ግንባታ ላይ የሚሰሩ ጉዳዮች ሰራዊቱ የፓርቲዎች ጭራ ሳይሆን ፓርቲዎች ሲሰሙ የድላቅ ብብሎች መሆኑን ውትድርና የሚገነዘብ እንደገናም ደግሞ እቺ ሀገር ፓርቲዎች በፈረሱ ቁጥር ሰራዊት እየገነባች ሰራዊት እያፈረሰች መሄድ እንደሌለባትና በኢትዮጵያ ታሪክ ይሄ መብቃት እንዳለበት የሚረዳ አመራር ነው ያለን። ይሄን የሚረዳ ሰራዊት ነው ያለን። በመሆኑም ምክንያት መፍረስ ብሎ ነገር የለም። መፈረካከስ ብሎ ነገር የለም። ጠንክረን ነው የምንቀጥለው። ኢትዮጵያን የድርሻችንን በመወጣት እናሻግራታለን። በመከላከያ ሚኒስቴር የጥናት ማዕከል ዋና ዲሬክተር በተያዘው የለውጥ ሂደት መከላከያም የራሱን ለውጥ ማካሄድ እንዳለበትና ግዴታም እንደሆነ አመልክተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አሁን ደግሞ የስፖርት ፕሮግራም ይሆናል። መደበኛው የስፖርት ፕሮግራም የሰኞ መደበኛ ማለቴ ነው። ግርማቸው ከበደ ሰላም እንደምናመሻቸው የስፖርት ወዳጆች፣ በዛሬው የስፖርት ዝግጅት ነጻነት ጉደታና ጥላውን ኃይሌ ነገ በጣሊያን የሚሮጡ መሆኑ፣ የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች፣ ብራዚል በእግር ኳስ ተጫዋቾች የጸረ አበረታች ቅመሞች ህጎችን በመተላለፍ ቀዳሚ መሆኗ፣ የሊቨርፑል ስኬታማ ዓመትና የአመቱ ከፍተኛ ጎል አስቆጣሪ አነጋጋሪ መሆን ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ አብራቸው ኢትዮጵያውያኑ ነጻነት ጉደታና ጥላውን ኃይል ረሻዎቹ የጎዳና ላይ የሩጫ ውድድሮች ነገ ሲደረጉ፣ ነጻነት ጉደታ ክብረ ወሰን ለመያዝ ትሮጣለች። በዓለም አትሌቲክስ የነሐስ ደረጃ በተሰጠውና ና በጣሊያኗ ቦልዛኖ ከተማ በሚደረገው የቦ ክላሲክ የ5 ኪሎ ሜትር የጎዳና ላይ የሩጫ ውድድር ነጻነት የምታሸንፍ ከሆነ የውድድሩ ሶስተኛ ድሏ ይሆናል። ነጻነት የቦልዛኖን ውድድር ባለፈው አመትና ከአራት አመታት በፊት አሸንፋለች። ባለፈው አመት የተካሄደውን ውድድር በ15 ደቂቃ 46 ሰከንድ በመጨረስ ከቦክላሲክ ፈጣን ሰዓቶች አንዱን አስመዝግባለች። ነጻነት የዓለም ግማሽ ማራቶን ያለ ወንድ አትሌት አሯሯጭ ክብረ ወሰን ባለቤት ናት። ነጻነት በነገው የቦክላሲክ የ5 ኪሎ ሜትር የጎዳና ላይ ውድድር ከዓለም አትሌቲክ ሻምፒዮና የ5000 ሜትር የብር ሜዳሊያ አሸናፊዋ ማርጋሬት ቼሊሞ ከፍተኛ ፉክክር ይጠብቃታል። የዓለም ከ20 ዓመት በታች አገር አቋራጭ ውድድር የብር ሜዳሊያ አሸናፊዋ አለሚቱ በቀለም ሌላኛዋ ተፎካካሪ ናት። በወንዶች በ2019 የ5000 ሜትር ፈጣን ሰዓት ባለቤቱ ጥላሁን ኃይሌ ውድድሩን እንደሚያሸንፍ ግምት ተሰጥቶታል። ጥላሁን ሆኖ መጨረሱ ይታወሳል። በ10000 ሜትር የጣሊያንን ብሔራዊ ክብረ ወሰን የያዘው ዮሐንስ ክሪፓ ተፎካካሪው እንደሚሆን ይጠበቃል። በኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች ተጠባቂው የሰበታ ከተማና ፋሲል ከነማ ግጥሚያ በድራማዊ ትዕይንቶች ታጅቦ ግማሽ ደርዘንጎሎች ተቆጥረውበት በአቻ ውጤት ተጠናቋል። በአዲስ አበባ ስታዲየም በተደረገው የሁለቱ ቡድኖች ጨዋታ ፍጹም ገብረ ማርያም በአስረኛው ደቂቃ ሰበታን ቀዳሚ አድርጓል። ሆኖም ፋሲል ከነማ ኦሴ ማውሊሽ፣ መክት ጉጉሳና ሙጂብ ቃሲም ከረፍት መልስ በ15 ደቂቃዎች ውስጥ ባስቆጠሯቸው ጎሎች 3 ለ1 መምራት ችሎ ነበር። የጨዋታው መደበኛ ክፍለ ጊዜ ተጠናቆ በጭማሪ ሰዓት የዳኛ የጨዋታ ማብቂያ ፊሽካ ድምፅ በሚጠበቅባቸው ደቂቃዎች ግን ፍጹም ገብረ ማርያም እናስቻለው ግርማ ከመረብ ላይ ያሳረፏቸው ኳሶች ሰበታን ነጥብ እንዲጋራ አስችለውታል። በሌሎች ጨዋታዎች ስውል ሽረና ዳማ ከተማ አንድ ላንድ፣ ሀዲያው ሳአናና ባህር ዳር ከተማ ሁለት ለሁለት፣ እንዲሁም ድሬዳዋ ከተማና ኢትዮጵያ ቡና ባዶ ለባዶ አቻ ተለያይተዋል። ጅማ አባጅ ፋር ቅዱስ ጊዮርጊስን ሁለት ለአንድ፣ ወልቂጤ ከተማ ወላይታ ድቻን ከሜዳ ውጪ አንድ ለባዶ፣ ሲዳማ ቡና ሐዋሳ ከተማን ሶስት ለአንድ አሸንፈዋል። ሻምፒዮኑ መቀሌ ሰባ እንደርታ ደግሞ ወልዋሎ አዲግራት ዩኒቨርሲቲን አንድ ለባዶ አሸንፈዋል። ሊጉን ወልዋሎ በአስር ነጥብ ሲመራ፣ መቀሌ በጎል ልዩነት ብቻ ተበልጦ ሁለተኛ ነው። ነገ በሚጠናቀቀው የግሪጎሪያውያን የ2019 ዓ ም የሊቨርፑልን ያህል የተሳካለት ቡድን ያለ አይመስልም የእንግሊዙ ክለብ በአመቱ በሊግ ጨዋታዎች ማግኘት ከሚገባው 111 ነጥብ 98ቱን ሰብስቧል ይህም በየጨዋታው በአማካይ 2.65 ነጥቦችን እንዲሰበስብ አስችሎታል ቀዮቹ 31 ጨዋታዎችን ሲያሸንፉ በአምስቱ አቻ ተለያይተው በአንዱ ብቻ ተረተዋል በ2019 ዓ ም የእንግሊዝ ፕሪምየር ሊግ ዋንጫን በሁለት ነጥብ ብቻ ቢያጡም ቀዮቹ የአውሮፓ ቻምፒዮንስ ሊግን ግን ማሸነፍ ችለዋል። የአውሮፓ አሸናፊዎች አሸናፊ ዋንጫንም ከፍ አድርገዋል። የዓለም የክለቦች ዋንጫንም ከላይ ደርበዋል። አሁን ደግሞ የእንግሊዝ ፕሪምየር ሊግ ዋንጫን ከሶስት አስርተ ዓመታት በኋላ ለማንሳት ተቃርበዋል። ሊጉን አንድ ተስተካካይ ጨዋታ እየቀራቸው በ13 ነጥብ ልዩነት እየመሩ ነው። አሰልጣኙ የእርገን ክሎፕ ግን በአመቱ ስኬት ቢያስመዘግቡም ስለ ወደፊቱ ለመናገር ግን ጥንቃቄን መርጠዋል። 2019 ዓ.ም ምርጥ ነበር። ሆኖም መቁጠር ያለብን ዓመትን ሳይሆን የውድድር ዘመንን ነው። ያለንበት የ2019 20 የውድድር ዘመን ደግሞ ገና አጋማሽ ላይ ነው። በሊጉ 19 ጨዋታዎች ይቀሩናል። በዚህ ጊዜ ስላለን ነጥብ ማን ይጨነቃል? ለወደፊቱ ግን መሰረት ጥለናል ብለዋል ጀርመናዊ አሰልጣኝ ለጋዜጠኞች በሰጡት አስተያየት። ለውጭ ሀገራት ሊጎች በርካታ የእግር ኳስ ተጫዋቾችን በመላክ ቀዳሚ የሆነችው ብራዚል የጸረ አበረታች ቅመሞች ህጎችን በመተላለፍ በሚደርስ ቅጣትም መሪ ሆናለች። እንደ ዓለም አቀፉ የስፖርት ጥናት ተቋም ከሆነ በ31 የአውሮፓ ሀገራት ሊጎች ብቻ 466 ብራዚላውያን ተጫዋቾች ይገኛሉ። በዓለም የጸረ አበረታች ቅመሞች ድርጅት ወይም ዋዳ ከሁለት ዓመት በፊት በተወሰደ ናሙና ላይ ተመስርቶ የተሰራ ጥናት ይፋ ሲሆን ብራዚልን ህጎችን በመተላለፍ ቀዳሚ አድርጓታል። ከእግር ኳስ ጋር የተያያዙ 78 የጸረ አበረታች ቅመሞች ህጎችን ተላለፍ ጥፋቶች 19ኙ በብራዚላውያን ተጫዋቾች የተፈጸሙ ናቸው ብሏል። ዋዳ ባወጣው ሪፖርት ጣሊያን በስድስት ጥፋት ሁለተኛ ስትሆን፣ አርጀንቲና በአምስት፣ ፈረንሳይ፣ ስዊትዘርላንድ እና ዩናይትድ ኪንግደም ደግሞ በአራት ጥፋቶች በዋዳ ዝርዝር ውስጥ ገብተዋል። ሆኖም በእግር ኳስ የጸረ አበረታች ቅመሞች ሕጎችን ተላልፈው የሚገኙ ተጫዋቾች ቁጥር አነስተኛ ነው። ለምርመራ ከተሰበሰቡ የ37,000 ተጫዋቾች ናሙናዎች መካከል የጸረ አበረታች ቅመሞች ሕጎችን ተላልፈው የተገኙት 0.2 ከመቶ ብቻ ናቸው። በመጨረሻም በግሪጎሪያውያኑ አቆጣጠር 2019 ዓ.ም ሲጠናቀቅ በዓመቱ በርካታ ጎሎችን ያስቆጠረው ተጫዋች ሞሮኮዊ ሆኗል። የሞሮኮው አብድረዛቅ ሀምድላህ በሳውዲ አሬቢያው ፕሮሊግ ለአልናስር ይጫወታል። ባለፈው ቅዳሜ ቡድኑ ከአልፌያ ጋር በነበረው ግጥሚያ ሶስት ጎሎችን አስቆጥሮ በዓመቱ በሁሉም ውድድሮች ያስቆጠራቸውን ጎሎች ብዛት 57 አድርሷል። ይህ ደግሞ የዓለም ምርጡ ተጫዋች ሊዮኔል ሜሲ እና የባየርን ሚኒክ አጥቂ ሮበርት ሌቫንዶቭስኪ ካስቆጠሩት ጎሎች በላይ ነው። የባርሴሎናው ሜሲ በ2019 50 ጎሎችን ሲያስቆጥር ሌቫንዶቭስኪ ደግሞ 54 ጎሎችን አስቆጥሯል። ሐምደላህ በትዊተር ገጹ ባሰፈረው አስተያየት ዓመቱን ከፍተኛ ጎል አስቆጣሪ ሆኖ መጨረሱ እንዳስደሰተው ገልጾ ቡድኑን የቡድን ጓደኞቹንና ደጋፊዎቹን አመስግኗል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። እናመሰግናለን። ግርማቸው፣ ለአንተም እንደዚሁ መልካም ምሽት። የተከበራችሁ አድማጮቻችን፣ ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም የዛሬው እዚህ ላይ ያበቃል። የምሽቱ ዋና አዘጋጅ ሶሎሞን አባተ፣ አቀናባሪያችን ብርሃን ኃይሉ፣ አስተናጋጃችሁ ቆንጂ ይታየ ነበርኩኝ። ነገ በሶስት ሰዓት እስከምንገናኝ በዚህ የኢግልስ ባንድ የአዲስ አመት ዜማ ይሆናል የምንሰናበታችሁ። እስከ ትግርኛ ፕሮግራም ድረስ ይወስደናል። በእኛ በኩል በሰላም ደሩ።